i ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን፣ ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አንዳንድ እቃዎች አንዳንዴ ለምሳሌ ብዙ እቃዎች ከውጭ ሀገር ዶኔት ተደርገው ይመጣሉ። አንዳንዴ ፓርታቸው ይጎላል። እሱም ፓርት ፕሪንጋርገን ብንተክልና ፋንክሽናል የማረገው ግን ልንቀርፈው እንችላለን። ለዚህ በሚሆኑ ዲቫይሶች በዛ ሀሳብ ነው የትሪዲ ፍንቴ የተጀመረው። የሰማናት ዶክተር ሳልሳዊት ተስፋይ ነው ቻይ የተባለው የተለያዩ ጤና ምርመራ መሳሪያ መለዋወጫዎችን በስሪዲ ህትመት በመጠቀም መልሶ አገልግሎት ላይ እንዲውሉ የሚያደርግ ተቋም መስራቾች መካከል አንዷ ናት። ሙሉ ጉዳይ በምሽቱ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታም ዝዩ ምር አለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ አስቀድመን በትናንት ነው ዕለት የተለየንም ዕውቁን ድምፃዊ አሊቢራን እንዘክራለን በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ከሚሰጣቸው የሙዚቃ ሰዎች መካከል አንዱ የሆነው ድምፃዊ አሊቢራ በትናንትናው ዕለት ከዚህ ዓለም መለየቱ ተሰምተዋል። ዘመን በማይሽራቸው በተለይ በኦሮምኛ ቋንቋ ባዜማቸው ሥራዎቹ የሚታወሰው አሊቢራን ሕልፈትና በሙዚቃው ዓለም ስለ ተወው አሻራ የበለጠ ለማወቅ እንዲያግዘን ባልደረባይን ገልሞ ዳዊትን በስልክ መስመር ላይ ጋብዣዋለሁ። ገልሞ እንደምን ውለሃል? እግዚአብሔር ይመስገን እንዴት ናብታው? ይመስገነው በጣም ደህና ነኝ። እንግዲህ ዛሬ ቀደም ባሉት ሰዓታት እውቁ ድምፃዊ አሊ ቢራ ቤት ተገኝተህ ከወዳጅ ከዘመድ ጋር ሀዘኑን ተካፍለሃል። ስለ አሊ ብሎም ከአሊ ህልፈት ጋር ስለተገናኙ ጉዳዮች የተወሰኑ መረጃዎችን አስቀድመህ ለአድማጮች ብታጋራልን። እሺ እንግዲህ አንተም እንዳልከው ቁና ታላቁ ድምፃዊ አሊ ብራ ትናንትና ነው ህይወቱ ያለፈው። እንግዲህ አሊ ላለፉት ወራት በአዳማ ሜዲካል ጀነራል ሆስፒታል ተመላልሶ ሲታከም ነበር እና ላለፉት አንድ ወር ማለትም አራት ሳምንታት እዛ ሆስፒታል ቆይቶ ነበር ሲታከም የነበረው። እንግዲህ ምሽት አንድ ሰዓት አካባቢ ሲደርስ ህይወቱ ልታልፍ ትችላለች ያንን በቦታው ሂጄ የከተማ ነዋሪዎች እዛ ተገኝቶ የአዳማ ከተማ ነዋሪዎች ብቻ ሳይሆኑ አድናቂዎቹ፣ የሙያ አጋሮች እና ሌሎች ሰዎችን የአዳማ ዜና ሆስፒታል በመገኘት ሀዘናቸውን ሲገልጹ እንደነበረ ተሳ ሰውያለ። ዛሬም እንግዲህ ጠዋት ወደ ቢሻፍቱ የመጣው እሱ ከዛ በኋላ የከተማ ነዋሪዎች የተለያዩ ሰዎችን መጥተው አሁንም ይዛው ነው ያለሁት እና ብዙ ሰዎች መጥተው ሀዘናቸውን በመግለጽ ላይ ናቸው። ገለሞ እንግዲህ እንደሚታወቀው አሊ የአስራ ሶስት ዓመት ታዳጊ ልጅ እያለ ነው አፍረን ቀሎ የሚባለውን የኦሮምኛ የሙዚቃ ቡድን በመቀላቀል የሙዚቃ ጉዞውን የጀመረው። ከሀምሳ ዓመታት ባላነሰ ቆይታው የራሱን አሻራ የተወ ሙዚቀኛ እንደሆነ ይነገራል። በኢትዮጵያ ሙዚቃ ውስጥ ያለውን ፋይዳ ያለውን አሻራ እንዴት ትገመግመዋለህ? እንግዲህ አሌም እንግዲህ ይሄ በጣም ትልቅ ጥያቄ ነው። አሌም በአንድ ደቂቃ በሁለት ደቂቃ ገምግመው የሚጨርሱ ሰው አይደለም። በጣም ሰፊ ስራዎችን የሰራ ሰው ነው። ላነሳልን የሚፈልጉ አንተንም እንደገለጸው አፈንቀለ የሚባል ትልቅ የሙዚቃ ቡድን ነበረ፣ በምስራቅ ኢትዮጵያ የነሱ በአፋን ኦሮሞ እንዲሁም በአድረኛ እንዳለ አልፎ አልፎም በአማርኛ እያሱ ነበረ። በተለይ ግን በአማርኛ ነበረ ነበር ዘፈኖቻችን ሲያቀር በአፋን ነበር ዘፈኖቻችን ሲያቀርበው ነበረው እዛ ውስጥ አንድ አቡበከር ሙሳ እና አሊ በራን አንድ ላይ ማንሳት ፈልጋል። አቡበከር ሙሳ በዜማና በግጥም ደራሲነት በጣም ትልቅ ቦታ የነበረ ሰው ነው። አሊ ደግሞ እሱ የሰራውን አንስቶ በድምፅ ወደ ፊት በማውጣት ከፍተኛውን ስራ ሲሰራ የነበረ ትልቁ ትልቁ ድምፃዊ ነው እና ዚጋ ማንሳት ምፈለ አድሊ የአፋን ኦሮሞ ዘፋኝ ቢሆንም በአራት ቋንቋዎች፣ በአድርኛ፣ በአረብኛ፣ በአፋን ኦሮሞ እና በአማርኛ ዜና ጠፈዋል። ግጥም ጽፏል። ዜማ ደርሷል። ብዙ ስራ ጽፈዋል። እና አሊ እንግዲህ በአፋን ኦሮሞ ሙዚቃ ውስጥ ያለ ሰው ቢሆንም አፋን ኦሮሞ ውስጥ ብቻ ከተው የምታደሰ አይደለም። እና ለብዙ አድማጮች የደረሰ ወደ ሰሜን ኢትዮጵያ ክልል ወደ ሄዳውን ኦሮምኛን ወይም አፋን ኦሮሞን ላይሰሙ ይችላሉ። ግን የአሊን ዘፈን ከልብ ይወዳሉ፣ ከልብ ይሰማሉ እና ሰሜን ኢትዮጵያ ክልል ብቻ አይደለም፣ ሌላ ኢትዮጵያ ክልልም፣ ወደ ኢትዮጵያ ክልልም ስትወጣ በኬንያ በሶማሌ እንደውም በምዕራብ ሀገር በአረብ ሀገር ብዙ የሚታወቅ ሰው ነው እና እንዲህ በድንበር እየተከለለ ሰው አይደለም አሊ ዝራ እና ሰፊ ስራዎች ነው የሰራ ትልቅ ሰው ነው እና ሙዚቃዎቹና ስራዎቹ የእሱን ህይወት እናገራሉ በቃላት ከሚገልጸው በላይ መልካም። ሌላው ገለሙ እንግዲህ እንደሚታወቀው አሊ ለወጣት ሙዚቀኞች ተምሳሌት የሆነ የሙዚቃ ሰው እንደሆነ ይታወቃል። በቅርብ ዓመታት ደግሞ ከወጣት የሙዚቃ ሰዎች ጋር በመተባበር አዳዲስ ስራዎችንም ሲያስደምጠን ነበረ። እንግዲህ ወዳጅ ዘመድን ለማጽናናት በዚያ ያገኘሃቸው ወጣት የሙዚቃ ሰዎች፣ በአጠቃላይ ሙዚቃ ሰዎች ካሉ ከዚህ ጋር በተያያዘ በተለይ ደግሞ በወጣት ሙዚቀኞች ዘንድ ስላለው ስፍራ የነገርሁህ ነገር ካለ የተወሰኑን ብታጋራን። ብዙዎቹ ወጣቶችን እዛ አይቻሉ። አሁን ያለውበት ቦታ ራሱ አሁን እዛ ይሄ ቤቷ አጠገብደው ተማሪዎች መጥተው እሱን ለእሱ ሐዘናቸውን ገልጸው ነበረ። እነሱን ጠይቅያቸው ነበረ። አሊ ለነሱ በጣም ትልቅ እንደ ውለታ እንደዋለ የሚማሩበትን ቋንቋ ራሱ ያንን እንግዲህ በአፋን ኦሮሞ አፋን ኦሮሞ በመንግስት መዋቅሮች በጥቅም ላይ የዋለ ቋንቋ አልነበረም። አስበው ያንን ጊዜ

ወጣት ድምፃዊ ናት። ቅርብ ጊዜ ከሱ ጋርም አንድ ነጠላ ዜማ ለቀው ነበር እና እሷ ከሱ ጋር በመተዋወቋ እና በመስራቷ በጣም ችለኛ መሆኗም ከልብ እንዳዘነችም ገልጻልናለች። እሱን ወደ በኋላ ላይ ለዝግጅታችን በምልከው ለገበያ የምናነሳው ይሆናል። ሌላ ደግሞ ጋሽ መሀመድ እዛ አግኝቼው ነበር። በነገራችን ላይ አሊብራ ለጋሽ መሀመድ፣ ለጥላውን ገሰሰ፣ ለካሱ ተሰማ፣ ለፍሬ ታምሩ ታምሩና ሌሎች ዘፋኞችም ዜማ ዜማና ግጥም ደርሶ ሰጥቷቸዋል እና በጣም ከ የልብ ወዳጆች ናቸው። ጋሽ ማህመድ አህመድና አሊ ቢራ ተመላልሶም ሲጠይቁት እንደነበረ ና ያንን ነገር አንስቶልናል። በጣም ሐዘን ውስጥ ሆኖ ነው ያገኘኋቸው ና ብዙ ሰዎችን አግኝቼ ሳዋራቸው ሐዘናቸው ጥልቅ እንደሆነ ብዙ ትልቅ ሰውን እንዳጡ ጓደኛቸውን መካሪያቸውን እንዳጡ ነ ያነሱልኝ። አብታሙ እጅግ በጣም አመሰግናለሁ። ገልሞ ዳዊት በሰባ ሁለት ዓመቱ ከዚህ ዓለም በሞት የተለየውን እውቁን ድምፃዊ አሊቢራን በተመለከተ አካፈልከን ሀሳብ ሁሉ በእጅጉ አመስጋኞች ነን። መልካም ቀን ይሆንልህ፣ ለአንተ መልካም ቀን ይሆንልህ። በጣም አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉና አመሰግናለን። ቻይ ከሁለት ዓመታት በፊት በቅዱስ ጳውሎስ ሆስፒታል ውስጥ የተጀመረ የጤና ሽግግርና ምርመራ ላይ የሚሰራ ቡድን ነው። ቻይ የተለያዩ የጤና ምርመራ መሳሪያ መለዋወጫዎችን በስሪዲ ህትመት በመጠቀም መልሶ አገልግሎት ላይ እንዲውሉ በማድረግ ችግሮችን ለመቅረፍም እየሰራ ይገኛል። የደንገረሙ ከተቋሙ መስራቾች መካከል አንዱ የሆነችውን ዶክተር ሳልሳዊት ተስፋዬን አነጋግራለች። በመቀጠል ይሰማል። ሳልሰው ችፍ ይባላሉ። ሜዲካል ዶክተር ነኝ፣ ግን ዲጂታል ሄልዝ እና ኢኖቬሽን ላይ ነው የሚሰራው። እና እኔም አመሰግናለን ስለተጋብሱ። እሺ ሰልሳዊት፣ እኔም በጣም ነው የማመሰግነው። በድጋሚ ያው እንግዲህ ዛሬ የተገናኘ ነው ቻይ የተሰኘ በህክምና ፈጠራ ላይ የሚሰራ በተለይም ደግሞ ስሪዲ በት ፈጠራ ላይ የሚሰራ ተቋም አላችሁና በሱ ዙሪያ ነው። ግን እንደው ለመረዳት ያህል በስሪዲ የሚሰራ የህክምና መሳሪያ ወይም ደግሞ የፈጠራ ስራ ማለት ምን ማለት ነው? እስቲ ያንን አብራር ትችልን። ከዛን ጀምር ቻይ ማለት ሆነው ፎር ሄልዝ ኬር ኢኖቬሽን መቻልም ወይም አብል መሆንም እንዲያሳይ የተሰየመ ስያሜ። ማክችል ኮርነር መሆኑ ደግሞ ያው የብዙ ዲሲፕሊኖች ኢንተርሴክሽን መሆኑን ፎከሱ ምንም ሄድ ላይ ቢሆን ግን የብዙ ዲሲፕሊኖች የኢንጂኒሪንግ፣ የቴክኖሎጂ ላይክ የኮምፒተር ሳይንስ፣ የሜዲሲኑ ሴክተሮች ተገናኝተው የሚሰሩበት ስፔስ ነው የተፈጠረው ቤዚክ አቤት ሆስፒታል ውስጥ ሲንስ ኮቪድ ነው። ከኮቪድ በፊት ቴክኖሎጂ እንደ ለግዠሪ ነበረ የሚታየው ግን አፍተር ኮቪድ በጣም ብዙ ጋቦችን ምሳሌ ትምህርት ቆም ኦንላይን መማረን የተለያዩ እንዲህ አይነት ኦፖርቹኒቲዎችን ፈጥሮልናል። ስለዚህ በዛ መሰረት ነው ሀሳቡ የተነሳው። ያላየናቸውን መንገዶች የምናይበት የተለያዩ ሴክተሮች ደግሞ መጥተው ጋብዘናቸው ሄልዝ ላይ የሚያዩትን ጥሰቶች እነሱ በኦቪየስ ለእነሱ በጣም ግልጽ በሆነ መልክ ሊቀረፍ የሚችል የእኛን ችግር የምናይበት አንዲት ስፔስ ነች። ቺ አይ ማለት ሬት ሊያደረገም ያለው ብላነ ሆስፒታሉ ነው፣ ግን ወደፊት እንደ ማዘር ካምፓኒ ሆኖ ብዙ ፕሮጀክቶች ወደ ስሩ ያለው እንትና የሚሆነው ማለት ስፔስ ነው የሚሆነው ማለት ነው። እና ከረንትሊ እንዳልሽው ትሪዲ ፕሪንቲንግ ላይ ነው እየሰራ ያለ ነው። ትሪዲ ፕሪንቲንግ እንግዲህ ከፌሎ ኢንጂነሪንግ ተማሪዎች ወይም ኢንጂነር ጓደኞቻችን ምናምን ያየነው ቴክኖሎጂ ነው ወይም ዝም ብሎ አሻንጉሊት ምናምን ነው ፕሪንት ይደረግበት የምናየው። አንዳንድ ቦታዎችም ትልልቅ ኢንስቲትዩቶችን ላይ ሪሰርች እና ዲቨሎፕመንት ይሰራሉ። ስለ እስከ ቲሹ ፕሪንት እስከ ማድረግ ድረስ የደረሱበትም ቤቶች አሉ። ላይክ በጣም አድቫንስ በሆኑት ሀገሮች ላይ ማለት ነው። እኛ ጋር ግን ይህንን እንዴት ዩተላይ ማድረግ እንችላለን የሚለውን ጥያቄ የጠየቅን እና አንዳንድ እቃዎች አንዳንዴ ለምሳሌ ብዙ እቃዎች ከውጭ ሀገር ዶኔት ተደርገው ይመጣሉ። አንዳንዴ ፓርታቸው ይጎላል። እሱን ፓርት ፕሪንት አድርገን ብንተክል እና ፋንክሽናል ብንረገው ግን ልንቀርፈው እንችላለን ላይ ግንት በሚሆኑ ዲቫይሶች በዛ አሳብ ነው የትሪዲ ፕሪንቲንግ የተጀመረው። እና አሁንም በዚያው አሁን ትሪዲ ፕሪንቲንግ ላይ አንዳንድ ለምሳሌ ለፒል ጋይድ ግራይንደሮች የፌቶስኮፕ አንዳንድ የሜዲካል ኢኩዊፕመንቶችን ለፕሪንት ለማድረግ ሞክረናል። በተጨማሪ ደግሞ እስከ ኢምፕላንት ራሱ እያስተግንበት ያለው ሁኔታ ላይ አሁን ትንሽ ሪሰርች እየጀመርን በመጀመር ላይ ነን። አሁን አስቀድመሽ እንደነገርሽኝ እንግዲህ የተለያየ የሙያ ዘርፍ ላይ ያላችሁ ወጣቶች ናችሁ ወደዚህ ነገር የመጣችሁት። ግን እንደው ይሄ ኮርነር እንዲፈጠር ወይም ደግሞ ይሄንን ጥግፍ መስረታችሁ ወደ ስራ እንድትመጡ ያነሳሳችሁ የመጀመሪያው ነገር ምን ነበረ? እንግዲህ አንድ ልለው የምችለው ነገር እዚህ ላይ የሁሉም ነገር ኢንስፓሬሽን የነበረው ችግራችን ነው። የኮቪድ መፈጠር እና በኮቪድ ጊዜ የነበረው የመሳሪያዎች እጥረት ነው። በድሮ ጊዜ ወደኛ እርዳታ ሲልኩልን የነበሩ ሀገሮች ልክ እንደኛ ተቸግረው እኛን መርዳት አልቻሉ። ስለዚህ እኛም ራሳችንን መርዳት አለብን በሚል የተነሳ ነው። ስለዚህ የዛን ጊዜ የግለሰብ መከላከያ እቃዎችን ምናምን እዛ ሆስፒታል ውስጥ ለማምረት ሞክረን ነበረ። በትምህርት አኳያው ደግሞ ትምህርት የሚማሩ ሀኪሞችና ና ነርሶች ሲቋረጥ ያው መሰብሰብ ስለማይችል ኦንላይን ፕላትፎርም ይፈጥረን እዛ ላይ እንዲማሩ ማመረብ ሞክረናል። ይሄ በሙሉ የመጣው ያው ባለን ብቻ እንዴት ችግራችን እንፍታው ለሚል ነው የጀመረው ነበረ። ያ ብዙ ጊዜ አሁን ስሪዲ ህትመት ወይም ደግሞ ባለሶስት ማዕዘን ህትመት ሲባል ለብዙ ሰው ግልጽ አይደለም። በተለይም ደግሞ የምናየው እቃ በተለምዶ ማይካ የሚባለውን አይነት እቃ የሚመስል ነገር ነው የሚወጣው ተሰርቶ ሲወጣ የምናየው እና አንቺ እንደነገርሽኝ ደግሞ ሰው ሰውነት ውስጥ ሊገባ እስከሚችል ንቅለተከላ ተደርጎ እንደሚገባ መሳሪያ ድረስ ሁሉ ሊመረትበት የሚችልበት አይነት የፈጠራ ዘርፍ ነው እና ይሄ ነገር ምን ያህል አስተማማኝ ነው? ምን አይነት ምርምሮች ውስጥ ነው የሚደረጉበት? ቴክኖሎጂ የሚባለውን ትነሳ ያው ወረቀት የሁለት ዳይሜንሽን ህትመት ቴክኖሎጂ ነው ማለት ነው። ወይ ዋይ አክሲስ ይኖሯል፣ ወይ አክሲስ ይኖሯል። በቃ እንደ ወረቀት በሁለት ዳይሜንሽን ብቻ ነው የምናየው። ልክ ፍሪዲ ሲሆን ወይም ሶስት ዳይሜንሽን ሲሆን ደግሞ ወረቀቱ ላይ አንድ ስራ ስትናቆም አይነት ነገር ነው በሁሉም አቅጣጫ እንደ እንደ ማንኛውም እቃ የሚያዝ የሚጨበጥ አድርጎ ፕሪንት አድርጎ የሚያወጣ ወይም አትሞ የሚያወጣ ማሽን ነው ማለት ነው። የቴክኖሎጂ ይህ የሚጠቀመው እንግዲህ በአሁኑ ሰዓት እኛ እየተጠቀምነው ያለ ነው ያለነው፣ የፕሪንተር አይነት ፌል የሚባል የፕላስቲክ ፊላመንት የሚጠቀም ፕሪንተር እየተጠቀምነው ያለ ነው። ግን በዓለም ብቻ በጣም የተለያዩ አይነት ብዙ አይነት ፕሪንተሮች አሉ። ይዘን የስቲል የብረት እራሱ ፕሪንት የሚያደርጉ አይነት ማሽኖች አሉ። በጣም አድቫንት በሆን መልኩ ማለት ነው። አሁን እየተጠቀምነው ያለ ነው በእርግጥ ከትንሹ ነው ለመነሳት ያሰብነው። ምን ማለት ነው? ለምሳሌ እንዲህ የሚጎሉ እቃዎችን ወይም ደግሞ እጅ ስብራቸውን ሲኖር ከላይ የሚጠቀለሉ በፋሻው ምትክ በስሪዲ ፕሪንት የታተነ ፋሻ አይነት ለመስራት ምክንያቱም በክብደቱ ስለሚቀል ወይ የተለያዩ አይነት ጥቅሞች ስለሚያሰድ ሕክምና ውዘቱ ከኢንጂነሮች ጋር ከቴክኖሎጂው ከሚያውቁ ሰዎች ጋር አብረን ሆነን ይህን ነው እየተመራመርን ነውን ያለ ነው። በአሁኑ ጊዜ ምንም ነገር በአገሪቷ ደረጃ በኤፍዲኤ ደረጃ አፕሩድ ሆነ ወይም ተቀባይነት ኖሮት ስራ ላይ የዋለ ነገር የለም። ግን ሁሉም ነገር ስራ ላይ ከመዋሉ በፊት እንደሚኖረው ምርምር እና ጥናት ነው አሁን ትኩረት አድርገን እየሰራን ያለ ነው። ኢምፕላንትም ያለው ነገር ለምሳሌ በአደጋ ምክንያት አንድ ሰው ስ በተለኛ ሆስፒታል ውስጥ የሚመጡ ጣት ሲያስቃኖች ተጎቶ የሚመጡት ወጣት ናቸው። በመኪና አደጋ በተለይ በጣም ይበዛል። ስለዚህ ጭንቅላታቸውን ቅል የመጎዳት ንትን በጣም ብዙ እናያለን። ስለዚህ እሱን ሪፕሌስ ለማድረግ ወይም ለመመለስ የሚጠቀሙት ሌላ የሆነ ዱቄት የመሰለ ሌላ ማቴሪያል አለ። ቴክኒካል አለመሆን ማለት ነው። ግን እሱ ትንሽ ከሰው ገቢ ጋር አይመጣጠምም። እንደ ኦፕሽን እንደ አማራጭ ሪዲ ሁለቱን ብንጠቀም በሚል ጥያቄ ነው ይሄ ጥናት እያደረግን ያለ ነው። ተቀባይነት ኖረት ውስጥ የሚቀጥል ድረስ ላይ ረጅም አመት ሊፈጅ ናትና ምርምር ያስፈልገዋል። ግን በዛው ልክ አሁን ኦፕሬሽን ክፍል ውስጥ ገብን ስለ ሐኪሞችን ይህንን ቴክኖሎጂ ስናስታውቃቸው እንዲ እንደውም ይህንን ፕሪንት አርግልኝ እንደም ያለን የመጡትን ከረንት እቃዎቹ ላይ ነው አሁን ሪሰርቹን የፎከስ እያደረግን ያለ ነው። ያኛው ሞር ያው ሰውነት ውስጥ የሚገባ ስለሆነ እንዳልሽው ረጅም ጥናትና የብዙ ተቋሞች እና የብዙ አካሎች ኢንቮልመንት ያስፈልገዋል። ስለዚህ በቀጠም የሆነ ሁሉም ሰው የሚማርበት ስፔስ ነው። ላይክ ሴች በግል ከተሞከሩ እቃዎች እናንተ እንግዲህ ለህክምና ባለሙያዎች ከሰጣችኋቸው ያገኛችኋቸው ምላሾች ምን ይመስላሉ? አንዳንድ እቃዎች አሉ የሰጠናቸው ለምሳሌ እንደ ማድቀቂያ ወይም ፒል ክራሸር ወይም ግራይንደር የሚባለው ነገር ማለት ነው እሱን ሞክረውታል እዛ ላይ ብዙም ላይ አሁን እየሰራንበት ያለ ነው መንገድ በወረቀት ውስጥ ቀጥቶ በድንጋይ መቀጥቀጥ ላይ ነው አሁን አንድ ሰል እንደዛ እያደረግን ያለ ነው ምንም የለም ይሄንን ለመፍራት የሚጠቅም መሳሪያ ስለዚህ እሱን ፕሪንት አድርገን በሰጠና ጥሩ ተመላሽነት አለው ግን ያው ስቲል አንዳንድ አንዳንድ ስፔሻሊስቶች የእቃውን ቴሪቲ ወይም ንጽህናውን ምናምን ጥያቄ ውስጥ ያስገባሉ። ወይምን በበለጠ እናየው እያሉ ፊድባክ ይሰጡናል። ሌላኛው ደግሞ የኦፕሬሽን ክፍል ሰርጂኖቹ ኦፕሬሽን ሲሰሩ እናየውበት ላይት አለች፣ መብራት አለች። እሷን መያዣ እጀታዋ አለች እና ብዙ ጊዜ እጀታዋ ትሰበራለች። ስታል ውስጥ እዛው በራሳቸው በዋር ውስጥ ያሉ ስታፎች ነው የተጠየቀ ሪኩዌስት ነው ጠይበቁን እኛም ፕሪንት አረግንላቸው። ጥሩ ነው ዛ ፕሪንት የወጣው ጥሩ ነው ግን ማሽኑ ላይ ፊት ለማድረግ ሜዥርመንት ላይ ያዛባ ነው ነገር ካለ እሱን ድጋሚ ማየት ይኖርና ድጋሚ ደግሞ ፕሪንት ማድረግ ይኖርብናል ማለት። ስለዚህ እንደ ስራ ላይ ምዝረር አይነት ነገር ነው ወይ ምላሽ ተቀብለን ነው ሙሉ በሙሉ ፋንክሽን ለማድረግ የምንጠብቀው። ምክንያቱም በመጨረሻ እነሱ ነው ሊያገለግል የሚገባው። እነሱን ካልተመቻቸው እኛ ነው በቃ እኛቱም ከመጀመሪያው ነው የምንጀምረው። ቃፍሜ ወይም የሚጠቀመውን የልኬ ወርከሮችን መሰረት አድርገን ተነስተን ነው ስራዎቹን የምንቀጥለው ማለት በተረፈ መንግስትንም የግሎችንም ስቴክሆልደሮችን ኮምባይን አድርገን አንድ መሬት ኖርድ ነገር ለማምጣት ንወስድ ላላማችው ከተሳካልንም ይሄ በዚህ ነው መግፋት የምንጀምረው። በተጨማሪ ደግሞ አንድ ኢምፖርታንት ነገር ነብን ነገር ከኮቪድ ኤራ ላይ የተማርነው ነገር ምንድነው፣ በእርጋታ የሚገኝ ገንዘብም ሆነ እቃ ዘላቂነታቸው ጥርጥር ውስጥ እንደሚገባ በጣም ያየንበት ጊዜ ነበረ ኮቪድ ላይ ማለት ነው። ስለዚህ የሆነ ነገር አለመጫጭ ብሎ እንደ ኮቪድም ቢሆን እንደሌላ ጦርነት ሲፈጠር እኛ ሙሉ በሙሉ እነሱ ጀርባ ላይ እንደሆነ ያስተዋል ነው። ስለዚህ አሁን በምንሰራቸው ነገሮች በሙሉ ከመጀመሪያው እየጀመርን በራሳችን መንገድ የነሱን እርዳታም ተቀብለን፣ ግን የምናወልበት ቦታ እኛን በደለቄታው ይረዳል እንጂ አሁን አንድ ፕሮጀክት ተጀምሮ ከሁለት ዓመት በኋላ ፌዳው ሲያረግ እንደነበረው ሀገሪቷ እንደነበረች የሚቀጥል ከሆነ ብዙ እያዋጣን እንዳልሆነ ከረት ተናበረው ማቴሪያሉ ማግኘት እንችላለን፣ ወይዚ ፕሮሰስ ማድረግ እንችላለን። መንግስት በዚህ እንደሚመጡ ያግበናል። ፕራይቬቶች በሚመኩል ኢንቨስት ማድረግ ይችላሉ። እኛ ጋር የሚለውን እና ኮንትራክት ለማድረግ እና ከዚህ ለመነሳት ነው እየሞከርን ያለ ነው። ይሄ ስራ አጥ በሞላበት ሀገር ላይ ሆነ ምናምን ምን ምን ማሰብ አለብን የሚለውን እያሰብን እየሰራን ያለ ነው። ተስፋ እናደርጋለን ስኬታማ እንሆናለን ብለን እሺ፣ ሳልሳዊት በጣም ነው የማመሰግነው። ከአሜሪካ ድምጽ ጋር ለነበረች ቆይታ በጣም አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ከሰኞ እስከ አርብ ድረስ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። በነገራችን ላይ ማናቸውንም አስተያየቶች ወይንም ጥቆማዎች ለእኛ ማድረስ ብትፈልጉ የት የት እንደምታገኙን የሚጠቁማችሁን መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ እንኳን ተመለሳችሁ አድማጮቻችን፣ እንዲሁም ተመልካቾቻችን በመቀጠል የሚቀርበው በኬኔዲ አባት እየተዘጋጀ የሚቀርበው ሳምንታዊው የስፖርት መሰናዶ ነው። ኬኔዲ ለዛሬ በሱዳን እየተካሄደ ባለው የሴካፋ ዞን ከ20 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር የኢትዮጵያ ብሔራዊ ቡድን ለግማሽ ፍጻሜ ማለፉን ትናንት በኒውዮርክ በተካሄደ የማራቶን ውድድር በሁለቱም ጾታ ኬንያውያን አትሌቶች ማሸነፋቸውን ኢትዮጵያውያን የሜዳሊያ ሰንጠረዥ ውስጥም መግባታቸውን ፊፋ በዓለም ዋንጫ የሚሳተፉ ቡድኖች ፖለቲካዊ ጉዳዮችን ትተው እግር ኳስ ላይ ብቻ እንዲያተኩሩ ማሳሰቢያ ስለመስጠቱና ሌሎች ጉዳዮችን ያካተተ ዘገባ በመቀጠል ያቀርብልናል። በሱዳን እየተካሄደ ባለው የሴካፋ ዞን ከ20 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር የኢትዮጵያ ብሔራዊ ቡድን ለግማሽ ፍጻሜ ደርሷል። የመጀመሪያ ጨዋታውን ባለፈው ረቡ ከታንዛኒያቸው ጋር አድርጎ ሁለት ለሁለት በሆናቸው ውጤት የተለያየው ከ20 ዓመት በታች የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት ደግሞ ኡጋንዳን አንድ ለዜሮ በማሸነፍ ወደ ግማሽ ፍጻሜ ማለፉን አረጋግጧል። ለሴካፋ ከ20 ዓመት በታች ውድድር ሶስቱ ሀገራት ከተደለደሉበት ምድብ ሁለት በአንደኝነት ወደ ግማሽ ፍጻሜ ያለፈው ብሔራዊ ብሔራዊ ቡድኑ በግማሽ ፍጻሜው ነገ ማክሰኞ ጥቅምት 292015 ዓ ም ደቡብ ሱዳንን ይገጥማል። ብሔራዊ ቡድኑ ይህን ጨዋታ የሚያሸንፍ ከሆነ ለፍጻሜ ከመድረስ በተጨማሪ በግብፅ አስተናጋጅነት ለሚካሄደው ከ20 ዓመት በታች የአፍሪካ ዋንጫም የሚያልፍ ይሆናል። ሌሎች ለግማሽ ፍጻሜ የደረሱት አስተናጋጇ ሱዳንና ኡጋንዳም እንዲሁ በነገ ዕለት ከኢትዮጵያና ከደቡብ ሱዳን ጨዋታ አስቀድመው ምሽት 12 ሰዓት ላይ ይገጥማሉ። ትላንት በኒውዮርክ በተካሄደ የማራቶን ውድድር በሁለቱም ፆታ ኬንያውያን አትሌቶች ሲያሸንፉ ኢትዮጵያውያን የሜዳሊያ ሰንጠረዥ ውስጥ ገብተዋል። የኦሪገን የዓለም አትሌቲክስ ሻምፒዮኗ ኢትዮጵያዊቷ ጎይቶም ገብረስላሴ በተጠበቀችበት በሴቶች ምድብ ኬንያዊቷ ሻሮን ሎኬዲ አሸንፋለች። አትሌት ሎኬዲ ውድድሯን ሁለት ሰዓት ከ23 ደቂቃ ከ23 ሰከንድ በማጠናቀቅ ስታሸንፍ ከእርሷ በ7 ሰከንድ ዘግይታ የገባችው ትውልደ ኬንያዊቷ እስራኤላዊት አትሌት ሎና ሳልፒተር ሁለተኛ ወጥታለች። ኢትዮጵያዊቷ ጎቲቶም ገብረስላሴ ደግሞ ሁለት ከ23 ከ39 በሆነ ሰዓት ሶስተኛ ነው የወጣችው። በኒውዮርክ ማራቶን በወንዶች ምድብ ውድድሩን ሁለት ሰዓት ከ08 ደቂቃ ከ41 ሰከንድ ያጠናቀቀው ኬንያዊው ኢቫንስ ቺቤት በአንደኝነት ሲያሸንፍ፣ ኢትዮጵያዊው ሹራ ቂጣታ በሁለት ሰዓት ከ08 ደቂቃ ከ54 ሰከንድ ሁለተኛ፣ ትውልደ ሶማሊያዊው የኔዘርላንድስ አትሌት አብዲናጌዬ ደግሞ ሶስተኛ ወጥቷል። ፊፋ በዓለም ዋንጫ የሚሳተፉ ቡድኖችን ፖለቲካዊ ጉዳዮችን ትታችሁ እግር ኳስ ላይ ብቻ እንድታተኩሩ ሲል ጠየቀ። ለዓለም ዋንጫው በምታደርገው ዝግጅት ከፍተኛ የሰብአዊ መብት ጥሰት ፈጽማለች በሚል በኳታር ላይ የሚሰነዘሩ ትችቶች እየተባባሱ በሄዱበት በዚህ ወቅት የፊፋ ፕሬዚደንት ጃኒ ኢንፋንቲኖ ለ32 የውድድሩ ተሳታፊ ሀገራት በጻፉት ደብዳቤ በእግር ኳስ ላይ ብቻ እንዲያተኩሩ በመማፀን ከዚህ በፊት ታይቶ የማይታወቅ እርምጃ ወስደዋል። የሰብአዊ መብት ተሟጋቾች። እንዲሁም በውድድሩ የሚሳተፉ ሀገራትና ተጫዋቾችን ጨምሮ የተለያዩ አካላት በኳታር የውጭ ሀገር ሰራተኞች አያያዝ ላይ ተቃውሟቸውን ማሰማታቸውን ቀጥለዋል። በዚህም ለሞትና ለጉዳት የተዳረጉ ሰራተኞችና ቤተሰቦቻቸው ተገቢው ካሳ እንዲከፈላቸው የሚያደርጉትን ግፊትም ቀጥለዋል። የዴንማርክ ብሔራዊ ቡድን የኳታርን ድርጊት በመቃወም ተጫዋቾቹ ጽሁፋቸውና ምልክታቸው በጉልህ የማይታዩ ማሊያዎችን እንደሚለብሱ አስታውቋል። የቡድኑ ትጥቅ አቅራቢ ድርጅት የሆነው ሀሜልም በሺዎች የሚቆጠር ህይወት ጠፍቶ በተዘጋጀ ውድድር ላይ መታየት አልፈልግም በማለት የተለመደውን አይነት ትጥቅ እንደማያቀርብ አስታውቋል። የአውስትራሊያ ብሔራዊ ቡድን ደግሞ የውጭ ሰራተኞች አያያዝ ላይ ያተኮረ ቪዲዮ የለቀቀ ሲሆን የተለያዩ ተጫዋቾችም ተቃውሞ ሲያሰሙ ቆይተዋል። የፊፋ ፕሬዚደንት ጂያን ኢንፋንቲኖ ለተሳታፊ ሀገራት ቡድኖች በጻፉት ደብዳቤ ቡድኖቹ የሞራል ጉዳዮች ላይ እንዳያተኩሩ፣ እንዲሁም እግር ኳስ ወደ ሪዮተ ዓለም ወይም ፖለቲካዊ ጉዳይ እንዲገባ እንዳይፈቅዱ አሳስበዋል። እግር ኳስ ተነጥሎ እንደማይኖር እናውቃለን፣ በዓለም ዙሪያ ብዙ ፖለቲካዊ ችግሮች እንዳሉም እናውቃለን የሚለው ደብዳቤው፣ ነገር ግን እባካችሁ እግር ኳስ ወደ ማንኛውም የርዕዮተ ዓለም ወይም ፖለቲካዊ ጦርነት እንዲጎተት አትፍቀዱ ሲሉ ተማጽነዋል። የኳታሩ የዓለም ዋንጫ ሊጀመር የሁለት ሳምንታት ጊዜ ብቻ ይቀረዋል። ውድድሩ እሁድ ህዳር 11 2015 ዓ ም አዘጋጇ ኳታር ከኢኳዶር ጋር በምታደርገው قاتا يكفتا በሌላ የዓለም ዋንጫ ዜና በጉዳት ምክንያት በውድድሩ የማይሳተፉ ስመጥር ተጫዋቾች ቁጥር እየጨመረ ነው። ለውድድሩ ሁለት ሳምንታት በቀሩበት በአሁኑ ወቅት ዓለም ከሚጠብቃቸው ከዋክብት መካከል ስማቸው የጉዳት ዝርዝር ውስጥ እየተመዘገቡ ያሉት በመጨመር ላይ ይገኛሉ። ከአራት ዓመታት በፊት በሩሲያው የዓለም ዋንጫ የሻምፒዮኖቹ ስኬት ዋና ማዕከል የነበረው ፈረንሳዊው ፖል ፖግባ በደረሰበት ጉዳት ቀዶ ጥገና ካደረገው የቡድን ጓደኛው ንጎሎ ካንቴ ጋር ከውድድሩ ውጭ መሆኑ ተረጋግጧል። ፖርቹጋል ለወራት ከሜዳ የሚርቀውን የሊቨርፑሉን ዲዮጎ ጆታ ና በቁርጭምጭሚት ጉዳት ምክንያት የወልቭሱን ፔድሮ ኔቶን አታሰልፍም። አርጀንቲናዊ አጥቂ ፓውሎ ዲባላ ለሮማ የፍጹም ቅጣት ምት ሲመታ በጭኑ ጡንቻ ላይ በደረሰበት ጉዳት የዓለም ዋንጫ ተሳትፎ የሚያመልጠው ሲሆን እንግሊዝ ደግሞ በጉዳት ላይ የሚገኙትን ቤንቺልዌል፣ ሬስ ጄምስ ና ካይል ወከርን ላታሰልፍ ትችላለች ተብሏል። ባለፈው ሳምንት የቁርጭምጭሚት ጉዳት ያጋጠመው ጀርመናዊው ቲሞ ወርነር፣ የማንቸስተር ዩናይትዱ ፈረንሳዊው ተከላካይ ራፋኤል ቫራን ና ደቡብ የኮሪያዊው ካፕቴን ሶን ሄንግ ሚንም እንዲሁ ዓለም በኳታር ላያቸው ይችላል ከተባሉ ተጫዋቾች መካከል የሚጠቀሱ ናቸው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ፣ እናመሰግናለን። ለስፖርት ዜናዎቹ በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ጥቂት ደቂቃዎችን ለሙዚቃ Your pretty face and my mind. I wanna leave it all behind for my lady love. I used to run around without a clue, just trying to have fun. I never thought I'd meet someone like you, yeah. But then you came from out of nowhere and caught me with your stare. By my side and I don't want to go if you're not along for the ride I used to be so free but now my hands are tied and I don't want you to let me go oh no, no, no so every single time that I go to, I find myself looking for you could have stopped myself from falling, falling then maybe i still could stand to be without you and be my own man yeah. but in every sound i hear you calling falling. for me to take your hand and follow you to a better land yeah and i can't sleep at night without you by my side and I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go. Oh no, God. Every single town that I go to, I find myself looking for you in the crowd. ጣቢያው የአሜሪካ ድምፅ ስትከታተሉት፣ የነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። አድማጮቻችን፣ እንዲሁም ተመልካቾቻችን ሳስተናግዳችሁ አመሸሁት። አብታም ስዩም። በድምፅና በምስል ቅንብሩ ደግሞ ኤልያስ አስማለ። መልካም ምሽት ይሁንላችሁ።